የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ረአድ አልሁሴን በኢትዮጵያ ያለውን የሰብአዊ መብት አያያዝን በተመለከተ የአራት ቀን ጉብኝታቸውን ትናንት ጀምረዋል። በዛሬው ዕለትም ከኦሮሚያ ክልል ባለስልጣናት በቀረበላቸው ግብዣ መሰረት ኮሚሽነሩ በክልሉ ያለው የሰብአዊ መብት ጉዳዮች ላይ እስካሁን የተሰጠውን መፍትሄ በተመለከተ መወያየታቸውን ቃል አቀባያቸው ራቪና ሻምደሳኒ ለዶቼ ቬሌ ገልጸዋል። ኮሚሽነሩ በነገው ዕለትም በአፍሪቃ ህብረት ተገኝቶ በከፍተኛ ደረጃ የተዘጋጀው ውይይት እንደሚያደርጉ፣ በአዲስ አበባ ዩኒቨርሲቲም ሰብአዊ መብትን በተመለከተ ለተማሪዎች ማብራሪያ እንደሚሰጡ ሻምደሳኒ ተናግረዋል። ረቡ ዕለት ደግሞ ከሲቪል ማህበራት መሪዎች እንዲሁም ከጠቅላይ ሚኒስትሩና ከከፍተኛ ባለስልጣናት ጋር እንዲሁም በቅርቡ ከእስር ከተፈቱት ታዋቂ ግለሰቦች ጋር እንደሚገናኙም ቃል አቀባይዋ አክለው አመልክተዋል። በቅርቡ ከእስር የተፈቱትና የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና በበኩላቸው ከኮሚሽነር ዘይድ ጋር እንደሚገናኙ መረጃ ቢደርሳቸውም መቼና የት እንደሆነ ምንም ዝርዝር እንዳልደረሳቸው ለዶቼ ቬለ ተናግረዋል። ግን ከኮሚሽነሩ ጋር ከተገናኙ ሊወያዩባቸው ያቀዷቸው ነጥቦች እንዳላቸው አክለው ገልጸዋል። በመጀመሪያ ደረጃ የፖለቲካ እስረኞች በብዛት እኛም የምናውቃቸው የአባሎቻችንም ጭምር በብዛት አሁንም እስር ቤት አሉ። ከዛ ቀጥለው በ- አስቸኳይ ጊዜ አዋጁ በተለይ የኦሮሚያ አካባቢ ብዙ ቦታ ህዝቡ ችግር ውስጥ እየገባ ነው። እንደሚታወቁት ቦረና አካባቢ በተደጋጋሚ ችግሮች ተፈጥሯል። ሀዋር አካባቢ ችግሮች ተፈጥሯል። ምራ በኦሮሚያ ቦሮ ብድሮ አካባቢ ችግሮች ነበሩ። እኛም ለተንቀሳቅሰን መስራት አልቻልንም። ስለዚህ አስቸኳይ ጊዜ አዋጁ አንዱ ትልቁ ችግራችን ነው። ሶስተኛው ዋናው ጉዳይ ይህን ሁሉ ጣጣ ያመጣው መንግስት የፖለቲካ ምህዳሩን ሲያፍን ስለነበር ነው ነጻና ፍትሃዊ ምርጫ ማካሄድ ስላልቻለ ነው የኢትዮጵያ ህዝብ ራሱ በመረጣቸው ህዝቦች መተዛዘብ ስላልቻለ ነው ስለዚህ በነጻና ፍትሃዊ ምርጫ በሚመጣበት አቅጣጫ በአስቸኳይ መንግስት ወደ ድርድር እንዲገባ እንፈልጋለን እንደ አውሮፒያኑ አቆጣጠር በ2016 በኦሮሚያና በአማራ ክልሎች ውስጥ የመንግስት የጸጥታ አካላት ከመጠን ያለፈ ሀይል ተጠቅመው በሰላማዊ ሰልፈኞች ላይ የወሰዱት እርምጃ በገለልተኛ አካል መጣራት እንደሚገባው ኮሚሽነሩ ማሳሰባቸው ይታወሳል ይሁን እንጂ እስካሁን ሳይሆን በተጨባጭ የታየ ነገር የለም። ኮሚሽነሩ አቅርቦ የነበረውን የሰብአዊ መብት አያያዝ ምርመራ ጉዳይ በዚህ ጉብኝታቸው እንደሚያነሱ ቃል አቀባይዋ ራቪና ሻምደሳኒ ለዶችቤሌ አስረድተዋል። ከፍተኛ ኮሚሽነሩ በተለያዩ ሀገራት ጉብኝት ሲያደርጉ እንደሚያነሱት ሁሉ አሁንም በሰብአዊ መብት ላይ ያለውን ስጋት ለባለስልጣናት ያነሳሉ። ከሲቪል ማህበራት ጋር እየተነጋገርን ነው። እነሱም ያለው ጉዳይ ተረድተዋል። እኛም የራሳችን ትንተና አለን። ኮሚሽነሩ በመጨረሻ ጉብኝታቸውም ሁሌ የሚያደርጉት ንግግር አለ። ንግግሩም ከመንግስት ባለስልጣናት ጋር ያነሳነውን መልሳቸውንና ለወደፊት ከእነሱ የምንጠብቀውን ጉዳዮች ያጠቃልላል። በጉብኝቱ ማጠቃለያም አንተ እንዳነሳኸው በብዙ የሰብአዊ መብት ጉዳዮች ላይ እንወያያለን። የሰብአዊ መብት ጥሰት በገለልተኛ አካል ይጣራ የምለው ለብዙ ዓመታት ዶክተር መረራም ሲጠይቁ የነበረ መሆኑን ተናግረው፣ ግን ደግሞ ለመንግስት እስካሁን እንዳልተዋጠለት አክሎበታል። ጊዜ ጀምሮ ስንጠይቅ ነበር ጥር በመጣ ቁጥር እስረኞች በበዙ ቁጥር እኔም ራሴ ታሰርኩባቸው ጉዳዮች። አሁን የቢሾፍቱ አይነት እልቂት ሌላው ይቅርና የሶማሌና የኦሮሞ ግጅት በሚሊዮን ደረጃ ያሉትን ህዝብ ያፈናቀለ ጉዳይ በገለልተኛ አካል አልተጣራም። ካሁን ድረስ በገለልተኛ አካል የማጣራቱ ጥያቄ ለኢህአዴግ አልተዋጠለትም። በዚህ ጉዳይ ላይ በማህበራዊ መገናኛ ዘዴዎች በአካሄድ ነው ውይይት አብዛኞቹ የዶች ቤሌ ተከታታዮች ከኮሚሽነሩ ጉብኝት ብዙ ተስፋ እንደሌላቸው በዋትስአፕ ላይ የላኳቸው የጽሁፍ አስተያየቶች ያመለክታሉ። ለምሳሌ ሁለት ግለሰቦች የሚከተለውን አስተያየት አስፍረዋል። ኮሚሽነሩ መምጣታቸው ጥሩ ነው፣ ነገር ግን ህዝቡ ብሶቱን የት ነው ማሰማት የሚችለው? ኮሚሽነሩ በከፍተኛ ባለስልጣናት ታጅቦ ነው ቤተ መንግስት የሚጋበዘው። ስለዚህ የሚጠበቀው የምኒልክን ቤተ መንግስት እንደተለመደው ጎብኝቶ መውጣት ነው።